ማህደረ ዜና አረብ የቋንቋ ባህል እምነቱን አንድነት ደፍልቆ መጠፋፊያው ካደረገው ዘመናት አስቆጥሯል። የአረቦች ታሪክ፣ ባህል፣ እምነት፣ ስልጣኔ ቀንዲል የምትባለዋ የሶሪያ ፖለቲከኞችም አንድ ከመሆን ይልቅ ጠላትነትን መርጠው መተላለቅ ከጀመሩም ስድስተኛ ዓመታቸው። የሞስኮ፣ ዋሽንግተን፣ የብራስልስ፣ ቤጂንግ ፖለቲከኞች በብዙ ነገር ብዙ ይለያዩ ይሆናል። በሶሪያ ጦርነት ግን ፍጹም ይቃረናሉ። አንካራዎች ከዋሽንግተን ብራስልሶች ጋር በጦር ኃይል ትብብር የተሳሰሩም ከሞስኮ ቴህራን ሪያዶች ጋር ደግሞም ከንግድ እስከ ጉርብትናም ከባህል እስከ ታሪክ በሚደርስ ጥቅም የተቆራኙ ናቸው። በሶሪያ ጦርነት ግን አቋማቸው ተቃራኒ ነው። አሜሪካኖችም ከአሜሪካኖች አይስማሙም። የጦርነቱ አሸናፊ ተሸናፊም አልተለየም። ሁሉም ግን አንድ መስለው አንድ ነገር ይላሉ ድርድር። ለምን አብረን እንጠይቅ ታኅሳስ 1973 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው ኩዌት ውስጥ የተሰበሰቡት የአረብ ሀገራት የነዳጅ ሚኒስትሮች ያሳለፉት ውሳኔ እስራኤልን ያስፈራ የአሜሪካ ባለሥልጣናትን ያስቆጣ ነበረ የሚኒስትሮቹ ውሳኔ እስራኤል የተባበሩት መንግስታት ድርጅት ውሳኔ ቁጥር ሁለት አራት ሁለትን አክብራ በኃይል የያዘችውን የአረቦች ግዛት ለቃ ካልወጣች አረቦች የጣሉትን የነዳጅ ዘይት ሽያጭ ማዕቀብ አያነሱም የሚል ነበረ። ውሳኔውም ከቴልአቪቮች ይበልጥ ዋሽንግተኖችን ያናደደ፣ በተለይ ፕሬዚደንት ሪቻርድ ኒክሰንን ለጦር ኃይል ወረራ የገፋፋ ነበረ። ውጭ ጉዳይ ሚኒስትር ሄንሪ ኪሲንጀር ግን የፕሬዚደንት ኒክሰንን ቁጣ ምናልባትም የጦር ኃይል እርምጃ ከቬትናሙ ጦርነት ጋር ተዳምሮ የሚያደርሰውን ኪሳራ አሰላስለው ጉዳዩን ለማርገብ አንድ ሁለት ይሉ ገቡ ቁም ነገርን ከፌዝ ፖለቲካን ከሽሙጥ ቀይጠው በመናገር ዲፕሎማሲያዊ ችሎታቸው የሚደነቁት ኪሲንጀር ለሳውዲ አረቢያው ንጉስ ፈይሰል አጭር መልእክት አስተላለፉ መልእክቷ አውሮፕላኔ ነዳጅ አታ በመቆሟ ወደ ሀገር የመመለስ አልቻልኩም፣ እና እባክዎ ነዳጅ ይላኩልኝ የምትል ነበረች። ንጉሱ መለሱ፣ እኔ ሽማግሌ ነኝ፣ ኢየሩሳሌም ሄጄ አላቅሳ መስጊድ ለፈጣሪ መስገድ እችል ዘንድ ይረዱኝ ይሆን ብለው። ኪሲንጀር ተበለጡ፣ ግን ዝም አላሉም። ማዕቀቡን ካላቆማችሁ አሜሪካ ጠንካራ እርምጃ ልትወስድባችሁ ትችላለች የሚል ይዘት ያለው ማስፈራሪያ እንደገና አላኩ። ጠንካራው እርምጃ ወረራ እንደሚሆን ንጉሥ ፋይሰል አላጡትም። ወረራውን መቋቋም እንደማይችሉም ጠንቅቀው ያውቁታል። ግን መልሱ ይህኒ ህዝብ የግመል ወተት እየጠጣ ቴምር እየበላ በረሃ ይኖር የነበረ ህዝብ ነው። ቢወረር ወደዚያ በረሃው መመለስ አያቅተው ብለው ብዙ አልቆዩም። የወንድማቸው ልጅ በጥይት ደብድቦ ገደላቸው። ገዳያቸው እንጂ አስገዳያቸው በሆድ ይፍጀው ብሂል እንደተጀቦነ እነሆ አርባ ሁለተኛ ዓመቱን ደፈነ። ኪሲንጀር አሸነፉ። የንጉሡ ልጅ ልዑል ቱርኪ ኢብን ፈይሰል በቅርቡ ያቀርቶ ሌላ ታሪክ መጥቶ አይነት አሉ። Well, I think things have changed since th those words were spoken 40 years ago. እንደሚመስለኝ ከአርባ ዓመት በፊት እነዚያ ቃላት በተነገሩበት ወቅት የነበረው እውነት ብዙ ተለውጧል ንጉሳዊ አስተዳደሩ ወደ በረሃ መመለስን እንደ አማራጭ የሚያይበት ጊዜ አልፏል በተማሪዎችና በወደፊቱ ትውልድ ላይ የሚወጣው መዋለነዋይ ስራ ላይ የዋሉት ፕሮጀክቶች በሙሉ ሌሎችን ቢጨመሩ የከተማ አኗኗርን ለማስፈን የተደረጉ ናቸው። የከተሜው አረብ ውዝግብ፣ ግጭት፣ ጦርነትም ከእስራኤል ጋር አይደለም፣ ከአሜሪካ ጋርም አይደለም። በእርግጥም ተቀይሯል። አንድም እርስ በርስ ሁለትም ከኢራን ጋር እንጂ። ሶሪያም የዘመናችን አብነት ናት። አረብ ሀብታም ነው። ሳውዲ አረቢያ ደግሞ በጣም ሀብታም ናት። ከ2011 እስከ 2013 በነበሩት ሁለት ዓመታት ውስጥ ብቻም የሶርያ አማጽያንን ለማስታጠቅ አንዲት ሳውዲ አረቢያም ከአራት ቢሊዮን ዶላር በላይ ከስክሳለች። ትንሽቱ ሀገር ቀጠር 3 ቢሊዮን ዶላር አፍስሳለች። ጦርነቱም ዘንድሮም ስድስተኛ ዓመቱ ነው። ሁለቱ አገራት ብቻም በሁለት ዓመት ውስጥ ሰባት ቢሊዮን ዶላር ካወጡም በስድስት ዓመት 21 ቢሊዮን ዶላር አባክነዋል ማለት ነው። ፋርስም ሀብታም ነው። የፕሬዚደንት በሽር አልአሰድን መንግስት ለመደገፍ አንዲት ኢራን 9 ቢሊዮን ዶላር ከስክሳለች። ግን አረብም ፋርስም ድሃ ነው። ከ14 ሚሊዮን የሚበልጥ ሶሪያዊ እህል ውሃ የሚያገኘው እየለመነ ነው የሚኖረው፣ መጠለያ ጣቢያ ግማሽ ሚሊዮን የሚገመት ድሃ አረብ ደግሞ አልቋል። ወርልድ ቪዥን የተሰኘው ግብረስናይ ድርጅት እንደሚለው ደግሞ ወትሮም ከድህነት ብዙም ያራቀቸው ሶሪያ ባለፉት አምስት ዓመታት ውስጥ ወደ 280 ቢሊዮን ዶላር ከስራለች። የዓለም ባንክ እንደገመተው ደግሞ የሶሪያን ስደተኞች የሚያስተናግዱት ዮርዳኖስ፣ ቱርክ፣ ኢራቅና ግብፅ ብቻም 35 ቢሊዮን ዶላር ከስረዋል። ዩናይትድ ስቴትስ አሸባሪ የምትላቸውን የሶሪያ ሸማቂዎች መደብደብ ከጀመረችበት ከነሐሴ 2014 ጀምሮ በየቀኑ የ12 ሚሊዮን ዶላር ቦምብና ሚሳይል ሶሪያ ላይ ታዘንባለች። አሜሪካን ተከትለው ሶሪያን የሚደበድቡት ብሪታንያ፣ ካናዳ፣ አውስትሬሊያ የአውሮፓ ህብረት አባል ሀገራትና የአረብ መንግስታት የሚያወጡት የገንዘብ መጠን አሜሪካኖች ከሚያወጡት ቢበልጥ እንጂ አያንስም። ሩሲያ በፋንታዋ አሸባሪ የምትላቸውን ቡድናት መደብደብ ከጀመረችበት ከመስከረም 2015 ጀምሮ በየቀኑ ከ3 ሚሊዮን ዶላር በላይ ትከሰክሳለች አለም ሀብታም ነው ግን ከ60 ሚሊዮን ለሚበልጥ ስደተኛ ምግብና መጠለያ መስጠት አይፈልግም ከ30 ሚሊዮን የሚበልጥ ህዝብ አንድም በምግብ እጥረት አሊያም በለየለት ረሃብ ይጠበሳል። አውሮፓ፣ አሜሪካኖች ስደተኛ እንዳይገባባቸው ድንበራቸውን ያሳጥራሉ። የገባው እንዲወጣ ደግሞ አንዴ በሃይማኖቱ ሌላ ጊዜ በቀለሙ ያበሻቅጡታል። ሶሪያ ላይ ያሁሉ ህዝብ አልቆ ያሁሉ ንብረት ወድሞ ቢሊዮነ ቢሊዮናት ዶላር ፈሶም አለም ያን ዘግናኝ ጦርነት ለማቆም ፍላጎት ያለው አይመስልም። እርግጥ ነው በጦርነቱ አሸናፊና ተሸናፊውን መለየት እንደማይቻል የዓለም ፖለቲከኞች አይደሉም፣ ተራውሰውም ጠንቅቆ ያውቀዋል። የሚታወቀው ፈጦ ሲወጣም የምትመዘዝ አንዲት ማደናገር ያለችው አለም ድርድር የሚላት የቪየና የድርድር ሂደት፣ የጄኔቭ የድርድር ሂደት፣ የአስታና የድርድር ሂደት፣ እነሆ ስድስተኛ ዓመቱ። ስድስተኛው የጄኔቭ ድርድር ባለፈው ሳምንት አበቃ። ከዚህኛው ዙር ድርድር በኋላ ከጥንቃቄ ጋር ሁሉም ተጋባዦች የያዝነውን አጀንዳ በአቀረብነው ስልት መሠረት በጥልቅ መርምረውታል ማለት እችላለሁ። እርግጥ ነው፣ ይህን ማድረጋቸውን ይክዱ ይሆናል። ምክንያቱም መካድ የተለመደ ነው። የተባበሩት መንግስታት ድርጅትና የአረብ ሊግ ዋና አደራዳሪ ስታፋን ደሚስቱራ የሚካካዱባት ዓለም ያደረጉትን መካድ የዲፕሎማሲ ወግ የሆነባት ዓለም። ከደሚስቱራ በፊት ላህዳር ብራሂሚ ነበሩ። አንጋፋው አልጄሪያዊ ዲፕሎማት የሶሪያ አረቦችን ለማስታረቅ አረቦችን በአረብኛ ማናገሩ ብቻ እንደማይበቃ ሲያውቁት በበቃኛ ቆሙ። ከብራሂሚ በፊት ኮፊ አናን ነበሩ። የዓለም ትልቅ የዲፕሎማሲ ማኅበርን ነፍስ ካወቁበት ጊዜ ጀምሮም ተለይተውት አያውቁም። ግዙፉን ድርጅት አስር ዓመት መርተውታል። በአስር ዓመት የዋና ጸሐፊነት ዘመናቸው ለዓለም ሰላም ላበረከቱት ታላቅ አስተዋጽኦም የዓለምን ታላቅ የሰላም ሽልማት ኖቤልን ተሸልመዋል። የሶሪያ ጦርነት አቀጣጣዮችን ለማግባባት ግን ስድስት ወር ሞከሩ። አቃታቸው። ተሸነፉ። አቆሙ። ደሚስቱራ ዘመነ ስልጣናቸው ለተጨማሪ ስድስት ወር ተራዝሞላቸዋል። በምዕራብ ምስራቆች፣ በአረብ ፋርሶች፣ በቱርክ ኩርዶች ግራ ቀኝ የሚጎተቱትን የሶሪያ ተፋላሚዎችን የማደራደሩ ሂደት ግን ለውጤት መብቃቱን ራሳቸውም እርግጠኛ አይደሉም። ከባድ ፈተና እንዳለ ማንም አይክደውም፣ እኔም አልክደውም። እስካሁን የተደረገው ድርድር በቅርቡ ወደ ሰላማዊ ስምምነት ይደርሳል የሚል ግምትም የለኝም። ምንም ጥርጥር የለውም፣ የምናገረው በሁሉም ተሳታፊዎች ስም ነው ብዬ አምናለሁ። በፖለቲካዊው ሂደት የታየውን ይህንን ለጋ ጅምር ማጠናከር ግን አለብን። ኮፊ አናን የአደራዳሪነት ኃላፊነታቸውን በበቃኝ ያቆሞት የዓለም ሀያላን የጋራ አቋም ካልያዙ ሶሪያዎችን እየሰበሰቡ ተደራደሩ ማለቱ ትርጉም የለውም ብለው ነበረ። የጦርነቱን ተሳታፊዎች የየተሳታፊዎቹን ዓላማና ፍላጎት የሚያውቁ የፖለቲካ ተንታኞች ደግሞ ከኮፊ አናንም ጠንከር ብለው ጦርነቱ የሚቆመው ዋሽንግተኖች ከሞስኮም ሪያዶች ከቴህራን ሲስማሙ ብቻ ነው ይሉ ነበረ ዛሬም ይላሉ። የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ሹማምቶቻቸው ግን የሶሪያው ፕሬዚደንት በሽር አልአሰድ ከስልጣን ካልተወገዱ ጦርነቱ አይቆምም ባዎች ነበሩ። የአሰድ የሥልጣን ቀናት በጣት የሚቆጠሩ ናቸው። አሰድ መወገድ እንዳለባቸው እንስማማለን። አሰድ መወገድ አለባቸው ስል አሰድ እንደሚወገዱ ተማመናለሁ። ጥያቄው ይሆን ይሆኑ አይደለም መቼ እንጂ። ውጭ ጉዳይ ሚኒስትሮቹም ደገሙ፣ አሰለሱትም። ሂላሪ ክሊንተን ለሶሪያ ሕዝብ ሲባል እሳቸው ከስልጣን የሚሰናበቱበት ጊዜ ደርሷል። ሌላው የቀድሞ ውጭ ጉዳይ ሚኒስትር ጆን ኬሪም አሰለሱም እሳቱ በማያሻማ መንገድ እንደገለጹት አሰድ ህጋዊነታቸውን አጥተዋል። መምራታቸው የዩናይትድ ስቴትስ ባለሥልጣናት ጦርነቱ በጋመ፣ ድርድሩ በተጀመረ ዲፕሎማሲው በተካረረ ቁጥር ያሉትን ሲሉ፣ ሩሲያዎች ከአንጀትም ሆነ ካንገት የአሰድን ስልጣን የሚወስነው የሶሪያ ህዝብ ነው ሲሉ ነበረ። ሁለቱም አልተደማመጡም፣ ወይም መደማመጥ አልፈለጉም። እነሱ ያደናቆሩት ዓለምም ሁለቱንም አልሰማቸውም። እውነቱ አሰድ እንደነበሩ አሉ። ኦባማ ግን በእርግጥ ሄዱ። ጆን ኬሪም ክሊንተን ተሸነፉ። ዶናልድ ትራምፕ አሸነፉ። የትራምፕ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ባለፈው ሳምንት አንካራ ላይ አዲስ ነገር አሉ። የፕሬዝደንት አሰድ የረጅም ጊዜ ህሉና በሶሪያ ህዝብ ይወሳል። ሞስኮዎች ያኔም ዛሬም ሌላ አላሉም። የአዲሶቹ የአሜሪካ መሪዎች አዲስ አቋም የሞስኮ ዋሽንግተኖችን ፍትጊያ አስወግዶ ለሶሪያ የሰላም ጭላንጭል ይበርቅ ይሆን? ነጋሽ መሐመድ ነኝ። ችር ያሰማል